The Voice of America. <tongue> ሳይመን ማርክስ የተባለው ለአሜሪካ ድምፅ የሚሰራ ዘጋቢ በትግራይ ክልል ስለሚካሄደው ምርጫ ለመዘገብ ለመጓዝ ሲል ትናንት ቦሌ ዓለም አቀፍ አይሮፕላን ማረፊያ ላይ እንደደረሰ ፓስፖርቱና ተንቀሳቃሽ ስልኩ ተነጥቆ ወደ ትግራይ እንዳይጓዝ እንደታገደ ተናግሯል። ማክስና ሶስት ለአውሎ የዜና ድረገጽ የሚሰሩ ጋዜጠኞች የኢትዮጵያ ፌዴራል መንግስት ህገ ወጥ ነው ስላለው የትግራይ ምርጫ ለመዘገብ ሊጓዙ ሲሉ ነው የታገዱት። የጸጥታ ባለሥልጣኖች ፓስፖርቱን፣ ኮምፒውተሩን፣ የጋዜጠኝነት መታወቂያውን፣ የመኖሪያ ካርዱንና ተንቀሳቃሽ ስልኩን እንደነጠቁት፣ መቼ እንደሚመልሱለት እንዳልተነገረው ጠቁሟል። በትግራዩ ምርጫ በሦስት ሚሊዮን የሚገመቱ ሰዎች ድምፅ ይሰጣሉ ተብሎ እንደሚጠበቅ ተገልጿል። ሳይመን ማክስ ከአዲስ አበባ የላከውን ዘገባ ስምመኝሽ የቆየ ምልክት አድርገዋለች። በጳጉሜ አራት ሊደረግ የታቀደው የክልል ምርጫ ሀገሪቱን ወደ ተሻለ የፖለቲካ ምህዳር ለማሻገር ጥረት እያደረገ ለሚገኘው የጠቅላይ ሚኒስትር አብይ አህመድ መንግስት ፈተና ሆኖበታል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመምጣታቸው በፊት የፓርቲዎቹን ጥምረት ለ ሀያ ሰባት አመታት የመራው የትግራይ ክልል መንግስት ምርጫ ማራዘሙን አጥብቆ ተቃውሞ በክልሉ የሚደረገውን ምርጫ ለማስቆም መሞከር ግን ጦርነት እንደማወጅ ነው ብሏል። የኢትዮጵያ ፌዴሬሽን ምክር ቤት ባለፈው ቅዳሜ ባደረገው ስብሰባ በትግራይ የሚካሄደው ምርጫ ሕገ ወጥ ነው ቢልም ምርጫውን ለማካሄድ የቆረጠው ክልል ላይ ምንም አይነት ማዕቀብ ከመጣል ግን ተቆጥቧል። የሰብአዊ መብት ተሟጋች ድርጅቶች በጋዜጠኞች ላይ የደረሰውን ወከባ ያወገዙ ሲሆን በትግራይ የሚደረገውን ምርጫ አይነት ክስተቶችን የውጭም ሆነ የሀገር ውስጥ ጋዜጠኞች መዘገባቸው አስፈላጊ ነው ብለዋል የሂዩማን ራይትስ ዋች የአፍሪካ ቀንድ ዳይሬክተር የሆኑት ላቲሺያ ባደር ለአሜሪካ ድምፅ እንደተናገሩት በትግራይ እየተካሄደ ያለውን ነገር ህዝብ ማወቅ ይፈልጋል የፌዴራል መንግስቱ የሀገር ውስጥ ይሁን የውጭ ጋዜጠኞችን በሀገሪቱ ያለውን የፖለቲካ እንቅስቃሴ ከመዘገብ ሊያግዳቸው አይገባም ብለዋል ባለፈው ሳምንት የኢትዮጵያ ብሮድካስት ባለስልጣን ምርጫው እውቅና የሌለው በመሆኑ ጋዜጠኞች እንዳይዘግቡ ማስጠንቀቂያ ሰጥቶ ነበር። የጠቅላይ ሚኒስትሩ ቃል አቀባይ በጉዳዩ ላይ አስተያየታቸውን ለመስጠት ፈቃደኛ ባይሆኑም የኢትዮጵያ የውጭ ዘጋቢዎች ማህበር ባወጣው መግለጫ በትግራይ የሚደረገውን ምርጫ ጋዜጠኞች እንዳይዘግቡ መከልከሉ እንዳሳሰበው ገልጿል።